ሁላችሁም እንግዲህ እንደምታውቁት አምስተኛው ዓለም አቀፍ የፌዴራሊዝም ጉባኤ በኢትዮጵያ አስተናጋጅነት እየተካሄደ ይገኛል። አቶ ኤፍሬም ማዴቦ በጉዳዩ ላይ ሰፊ ጥናት አድርገዋልና የኢትዮጵያን የፌዴራል አደረጃጀቱ እንዴት ይገመግሙታል? በመጀመሪያ ፌዴራሊዝም ስንል ከማዕከል የፖለቲካ ስልጣን ከማዕከል ተከፍሎ የሚወጣበትና ክልሎች በፖለቲካ ስልጣንም ሆነ በአስተዳደር ራሳቸውን የሚመሩበት ስርዓት ነው። በአጭሩ ፌዴራሊዝም ሉዓላዊነትን በህገ መንግስት ደረጃ ከፍሎ በማዕከልና በክልል የሚደለድል ስርዓት ነው። በዚህ ስርዓት ውስጥ ትልቁ ቁም ነገር በማዕከል ደረጃ የጋራ አስተዳደር፣ በክልል ደረጃ ደግሞ ራስን በራስ ማስተዳደር የሚል አብይ የስልጣን ክፍፍል መኖሩ ነው። እነዚህን ነገሮች በግልጽ ኢትዮጵያ ውስጥ አናያቸውም። ስለማናያቸው ኢትዮጵያ ውስጥ በፌዴራሊዝም ስር አሁንም አህዳዊ ስርዓት እንዳለ ነው እኔ የምመለከተው። አቶ ልደቱ አያሌው የኢትዮጵያ የፌዴራሊዝም አወቃቀር ቅርጽና ህልውናው ይዘቱ ምን ይመስላል አሁን ባለው ሁኔታ? አሁን አቶ ኤፍሬም እንዳሉት እንግዲህ ፌዴራሊዝም ለኔ እንደሚገባኝ አንደኛ በመንግስት የሶስቱ ዋና ዋና መዋቅሮች መካከል የሚኖር የስልጣን ክፍፍልና ቁጥጥርን የሚያመለክት ነው። ሁለተኛ ደግሞ አሁን እርሳቸው እንዳሉት በፌዴራል መንግስትና በክልል መንግስታት መካከል ያለውን የስልጣን ህገ መንግስታዊ ክፍፍል የሚያሳይ ነው። በዋናነት ደግሞ ከጽንሰ ሐሳቡ ቀደምት አመጣጥ አንጻር ስናየው ፌዴራሊዝም ስልጣንን ወደ ታችኛው የህብረተሰብ ክፍል የማድረስ ጉዳይ ነው። በእነዚህ መመዘኛዎች ኢትዮጵያ ውስጥ ያለውን ፌዴራሊዝም ስናይ ትክክለኛ እና የሚቀናበት ወይም ደግሞ አሁን የሩዋንዳው መሪ እንዳሉት ለሌሎች ሀገሮች አርያ የሚሆን ነው ብዬ ለማመን ከብደኛል። መንግስት የሚገልጸው ግን ምንድን ነው? ክልሎች መንግስት አቋቁመዋል። በቋንቋ የመማር፣ በቋንቋ የመናገር፣ በቋንቋ የመዳኘት መብታቸው ተጠብቆላቸዋል። ይሄ ደግሞ የፌዴራሉ አወቃቀራችን ትውፊት ነው ይላሉ። ይሄ ለአፍሪካ የሚበቃ ነው ወይስ ለኢትዮጵያስ የሚመጥን ነው ወይ? አቶ ኤፍሬም፣ ዋናው ነገር የብሔር ብሔረሰቦች ባህልና ዳንስ በቴሌቪዥን መስኮትና በአደባባይ መታየቱ መልካም ቢሆንም ይህ በፍጹም የፌዴራሊዝም ማበብ ማበብን አያመለክትም ምንድን ነው የሚያመለክተው? ይላሉ። የብሔር ብሔረሰቦች እኩልነትና የትክክለኛ ፌዴራሊዝም መኖር የሚረጋገጠው ብሔረሰቦች ቁጥራቸውን በሚመጥን ልክ የፖለቲካ ስልጣንን ተጋርተው በጋራ ኢትዮጵያን መምራት ሲችሉ ብቻ ነው። ያ እስካልሆነ ድረስ ፌዴራሊዝም የለም። አቶ ኤፍሬም ከአመት በፊት እዚህ በዋሽንግተን ዲሲ በተሰናዳ ስብሰባ ላይ ሲናገሩ በኢትዮጵያ ፌዴራሊዝም የተገኙ እድሎችና የባከኑ ወርቃማ አጋጣሚዎች ሲሉ ያቀረቡት አስተያየት ነበረ። የተገኙት እድሎች ምንድናቸው? የባከኑትስ መቼ ነው? ይሄ ብክነቱስ የሚሉት የደረሰው ባልሳሳት የሽግግር መንግስቱ የነበረ ጊዜ የደቡብ ህዝብን የሚወክሉ ድርጅቶች ነበሩ። ዛሬ የደቡብ ህዝብ ብለን የምንጠራው ዛሬ ጠንካራ ባይሆንም ያን ጊዜ ጠንካራ የነበረ ድርጅት ነበረ። የኦሮሞ ሊበሬሽን ፍሮንት ወይም ደግሞ ኦነግ፣ የኦሮሞ ነጻነት ግንባር ነበረ። ሌሎችም በየአካባቢው ህዝብን የሚወክሉ ብዙዎች ነበሩበት። ይሄ በነበረበት ጊዜ ሊመሰረት ይችል የነበረው ፌዴራሊዝም፣ የፌዴራሊዝም አዋቂዎች ካም ቱጌዘር የሚሉት ፌዴራሊዝም ሊመሰረት ይችል ነበረ። ይህን እንዳይሆን እንቅፋት የሆነው እነዚህን ስልጣንን እኩል መጋራት የሚችሉ ሀይሎችን ህወሓት ስላልፈለጋቸው እነዚህን አባረው ሌሎች በሱ ስልጣን በእሱ እንደፈለገው የሚያዛቸውንና ለእሱ ጎንበስ ቀዳ የሚሉትን ብቻ መርጦ ይህንን አሁን ዛሬ ፌዴራሊዝምን የሚል የሚባለውን ስርዓት ስለፈጠረ ያ ነው ጎልደን ኦፖርቹኒቲ ያልኩት። ባይባረሩና ከነሱ ጋር እኩል ቢመሰረት ኖሮ የኢትዮጵያን ሕዝብ የሚወክል ወይም በኢትዮጵያ ሕዝብ ፍላጎት ላይ የተመሰረተ ፌዴራሊዝም ሊመሰረት ይችል ነበረ። የህወሓት ፍላጎት ግን ይህ ስላልሆነ ስልጣንን ለራሱ ጨብጦ ስለሆነ ስልጣንን ማዝ የሚገባቸውን ብዙሀኑን የመላው አማራ ድርጅት ነበረ፣ ኦኤልኤፍ ነበረ፣ የደቡብ ህዝብ ነበረ። እነዚህ ሶስቱ ብናቸው ኦቨር ናይንቲ ፋይቭ ፐርሰንት የኢትዮጵያን ህዝብ ይወክላሉ ብዬ አምናለሁ። እነዚህ ተባረው የተፈጠረው ፌዴራሊዝም ህዝብን የኢትዮጵያን ህዝብ ፍላጎት አሟላ? አቶ ልደቱ አያሌው በምርጫ ሁለት ሺህ ሁለት ዘመቻና ከዛ በፊት ባሳተሙት መድሎት መጽሐፍ ስለ ኢትዮጵያ ፌዴራሊዝም ጉዳይ ብዙ ብዙ ብለዋል። በእርሱ አስተያየት ባጭሩ የሚጎድሉት ምንድን ናቸው የኢትዮጵያ ፌዴራሊዝም አንዱ መነሳት ያለበት ለእኔ ፌዴራሊዝምና የብሔረሰብ መብት ጉዳይ ወይም የብሄር ጥያቄ ሁለት ራሳቸውን የተለያዩ የተለያዩ ጉዳዮች ናቸው። እኔ አሁን በኢትዮጵያ መንግስትም እየተባለ ያለውን አሁንም አቶ ኤፍሬም ባቀረቡት መልኩ አይደለም የማየው። ፌዴራሊዝም የብሔር ብሔረሰቦችን መብት ለማክበር ጠቃሚ የሆነ አደረጃጀት ሊሆን ይችላል። ግን ፌዴራሊዝምም በሌለበት ሀገር የቡድን መብት ወይም የብሔር መብት እንደ አንድ መብት ሊከበር ይችላል። ችግር የለውም። ፌዴራሊዝም ደግሞ የብሔር ብሔረሰቦችን መብት ወይም ጥያቄ ብቻ ለመፍታት የሚመጣ ጉዳይ አይደለም። የፌዴራሊዝም አደረጃጀት እኮ የመጣው የብሔር ጥያቄ ትልቅ የፖለቲካ አጀንዳ ሆኖ በግራው የፖለቲካ አስተሳሰብ ከመምጣቱ ከብዙ ዓመት በፊት። ስለዚህ ሁለቱን ማደበላለቅ ተገቢ አይደለም። ኢትዮጵያ ውስጥ የሚታየው አንዱ መሰረታዊ ችግር ሁለቱን የማደበላለቅ ጉዳይ ነው። ፌዴራሊዝምን ለብሔር ብሔረሰቦች ጥያቄ መፍቻ ብቻ አድርጎ የማየት ጉዳይ ነው። እሱ ይሄ ኢትዮጵያ ውስጥ በተጨባጭ አለ ወይ? አለ ማለት አይቻልም። በሕገ መንግስት ደረጃ ተቀምጧል ከሞላ ጎደል። በተግባር ስናይ ግን ከጀርባ በአንድ ኃይል በጣም በከፍተኛ ደረጃ ማዕከላዊነትን በሚጠብቅ ፓርቲ ቁጥጥር ስር ነው ስልጣን ያለው። የሪሶርስ ክፍፍልን በምናይበትም ጊዜ አብዛኛውን የታክስ ጉዳይ የተፈጥሮ ሀብት ጉዳይ በባለቤትነት የሚያስተዳድረው ፌዴራል መንግስት የሆነበት ሁኔታ ነው ያለ። መሬትን ሳይቀር በህገ መንግስት ደረጃ ፌዴራል መንግስት ስልጣኑን የያዘበት ሁኔታ ነው ያለው። የኢትዮጵያ መንግስት ግን ይሄንን ቀልብሶ ነው የሚመለከተው። አቶ ልደቱ፣ አቶ መለስ በዚህ በአምስተኛው አለም አቀፍ የፌዴራሊዝም ጉባኤም ላይ ሲናገሩ በቀድሞ ስርአቶች የነበረው አህዳዊ አገዛዝ በአንድ አገር ጥላ ስር ያሰባሰበው ብሔራዊ ህልውና የሌላቸው የአንድ አገር ህዝቦች በሚል ብቻ ብዝሀ ሰብን ያጠፋ ስርዓት ነበረ የገነቡት ይላሉ። እነሱ የያዙት ወደ ብሔራዊ ህዳሴ የሚያመራ ትክክለኛ መንገድ እንደሆነ ያምናሉ። አቶ መለስ፣ የእርስዎንም ማስተሳሰብ እዚህ ላይ የሚነካ ስለመሰለኝ ነው። ምን ይላሉ እርስዎ? መፍትሄው ተለያይቶ በብሔረሰብ ደረጃ መደራጀት እና የፌዴራል አወቃቀሩን የቋንቋ መስመር ማበጀት አይደለም። መፍትሄው እውነተኛ የሆነ የስልጣን ክፍፍል፣ እውነተኛ የሆነ የሪሶርስ ክፍፍል፣ እውነተኛ የሆነ ዲሞክራሲና መልካም አስተዳደር ማስፈን ነው። እሱን ስታሰፍን ነው በአገሪቱ ውስጥ ያሉ የፖለቲካ ጥያቄዎችን መመለስ የምትችለው እንጂ የሀገሪቱን ፌዴራሊዝም ቋንቋን ወይም ብሄር ብሔረሰብን መሰረት አድርገህ በመከፋፈል አይደለም። ይሄን በማድረግ ለሀገሮቹ የፖለቲካ ጥያቄ መልስ የሰጠ አገር አለ ማለትም አይቻልም። አቶ ኤፍሬም ማዴቦ፣ አቶ መለስ የዘርጋ ነው ስርዓት በአዲስ ጋን የተጠመቀ የሰነበተ ጠጅ ሳይሆን ከጥንስሱ ጀምሮ በአዲስ መልኩ የተሰራ ነው ብለዋል። ይሄ ፍጹም ባይሆን በፊት ከነበሩት ይሻላል ነው የሚሉት አቶ መለስ። እውነት ነው። ይሄ በኢትዮጵያ ውስጥ ዛሬ አቶ መለስ ዜናዊ የዘረጉት የፌዴራሊዝም ስርዓት ኢትዮጵያ ውስጥ ያለውን ችግር የፈታ ችግር አይደለም። እርሳቸው እንደምሉት ነው የሚለው በእርግጥ አቶ አቶ ልደቱ የሚሉትንም እቀበላለሁ። ግን ይሄ ይሄ በሶስት በሶስት መንግስታት በመንግስት የሶስት አካላት መካከል ያለው ክፍፍል ህግ አውጪው፣ አስፈጻሚውና ተርጓዊ መካከል ያለው ክፍፍል የግድ የፌዴራሊዝም ስርዓት አይደለም፣ አንዱ አካል ቢሆንም እንደዚህ አይነት የመንግስት ክፍፍል በየትኛውም ዲሞክራሲን ሙሉ ለሙሉ በዘረጉ አገሮች በአህዳዊ እንግሊዝ ውስጥ አለ። እንግሊዝ ፌዴራላዊ ያገዛዝ አይደለም። የሶስቱ ክፍፍል ግን አለ። የፌዴራሊዝም አቶ መለስ ዘረጋሁት የሚሉት ፌዴራሊዝም ትክክለኛ ፌዴራሊዝም ከሆነ ማየት የምንችለው በክልል ደረጃ ህዝቦች ራሳቸውን የሚያስተዳድሩትን የሚያስተዳድሩበትን የፖለቲካ አቋም የፖለቲካ ሀይል ማግኘት አለባቸው። በፊዚካል ፖሊሲ፣ በገንዘብ፣ በታክስ አሰባሰብ፣ በሚሊተሪ፣ በፖሊስ፣ በናሽናል ጋርድ እነዚህም በመሳሰሉ ነገሮች ሁሉ ክልሎች ራሳቸውን ሙሉ ለሙሉ መቻል አለባቸው። ራሳቸውን ማስተዳደር አለባቸው። በማዕከል የሚገኘው ኃይል ደግሞ በጋራ የሚመነጭ ኃይል ነው እንጂ ክልል ያለ እና ክልሉን የሚመራው የክልሉን ኃይል ይዞ የሚመራው ህዝብ፣ ሰው እንደፈለገ አንተን ሾም ያለው አንተን አድርግ ያለው የሚለው ነገር የሚባል ነገርም አይደለም። እኔ እንዳየሁት በአስራ ዘጠኝ ሰማኒያ ሶስት በጠመንጃ የተጨበጠው ኃይል ዛሬም አለ ብዬ ነው ማምነው። ያ ከህዝብ የመነጭ ያህል አይደለም። አቶ ልደቱ የኢትዮጵያ የፌዴራሊዝምና እንዲሁም የፖለቲካው አደረጃጀት ዙሪያ ባለፉት ሁለት አስርተ ዓመታት የሚንሸራሸሩ አስተሳሰቦች አሉ። በተለይ በገዢው ፓርቲ ኢህአዴግ በኩል የቀድሞ ስርዓት ናፋቂዎች እያለ ነው፣ እንዲያውም ይህንን ስርዓት የሚተቹትን የሚያስቀምጠው። በተቃዋሚዎችም መካከል በዘር ከፋፍሎ ሀገርን እየገዛ ነው የሚል ነው። መቼ ነው ከዚህ አይነት ሁለት ጽንፍ ከረገጡ አስተሳሰቦች ዘልቀን ወደ አንድ አይነት ሁሉም ህዝብን ለስልጣን የሚያበቃ ፌዴራላዊ ሰላማዊ ስርዓት መገንባት የምንችለው፣ እንዴትስ ነው የምንገነባው? ይሄን አንደኛ ፌዴራሊዝም ለኢትዮጵያ ያስፈልጋታል በሚለው ጥያቄ ሁላችንም ልዩነት የለንም መሰረታዊ ልዩነቱ የሚመነጨው ምን አይነት ፌዴራሊዝም ነው የፌዴራሊዝም አደረጃጀቱ የትኛውን መስፈርት ነው መሰረት ማድረግ አለበት በእኔ እምነት ወይም በእኛ ፓርቲ እምነት ኢህአዴግ ቋንቋን ወይም ብሔረሰባዊ ማንነትን ብቻ መሰረት ማድረግ አለበት የሚለውንም አንቀበልም ወይም ደግሞ አንዳንድ የፖለቲካ ኃይሎች ጂኦግራፊን ወይም የመሬት አቀማመጥን ብቻ መሰረት ማድረግ አለበት የሚለውንም አንቀበልም ምክንያቱም የኢትዮጵያ ሁኔታ በጣም በጣም ሞዛይክ ስለሆነ ብዙ የስነ ልቦና የቋንቋ የተለያዩ የመሬት አቀማመጥ የአየር ጸባይ ልዩነት ያለበት ሀገር ስለሆነ አንድን ነገር ብቻ መስፈርት አድርጎ ፌዴራሊዝምን ማደራጀ ማደራጀት ትክክል አይደለም። ስለዚህ በእኛ እምነት ቢያንስ አምስት ነገሮች ግምት ውስጥ መግባት አለባቸው የሚል እምነት ነው ያለን። አንደኛ የሕዝቡ አብሮ የመኖር ታሪካዊ ትስስር መታየት አለበት፣ የመሬት አቀማመጡ፣ የህዝብ ብዛቱ፣ አስተዳደራዊ አመችነት፣ ኢኮኖሚያዊ አመችነት ራሱ፣ ቋንቋና ብሔረሰባዊ ማንነት። እነዚህ አምስትና ስድስት መስፈርቶች እንደየአካባቢው ተጨባጭ ሁኔታ ግምት ውስጥ ገብተው በቆዳ ስፋታቸውና በህዝብ ብዛታቸው የተመጣጠኑ የፌዴራል ክልሎች ኢትዮጵያ ውስጥ መመስረት አለባቸው። አስታራቂ የሚሆነው አሁን ቅድም እንዳልከው ሁለቱን ኤክስትሪም ጫፎች የሚያስታርቀው ሀሳብ ይሄ ነው ብለን ነው የምናምነው። አቶ ኤፍሬም እርሶስ ለኢትዮጵያ ወደፊት ምን አይነት ፌዴራሊዝም ያስፈልጋታል ይላሉ? እንዴት ነው ሊሰራ የሚችለው? የኢትዮጵያን በአጠቃላይ ችግ አሁን ያለው የሚታይባትን ችግር ለመፍታት ትልቁ ቁም ነገር የዛሬውን እኛን ሳይሆን የወደፊቱን የኢትዮጵያ ሕዝብ ማየት የሚችል ኃይል ያስፈልጋል። አሁን አቶ ልደቱ እንዳሉት ፌዴራሊዝምን ኢትዮጵያ ውስጥ በትክክል ለመተግበር የሚያስፈልጉ መሰረታዊ ነገሮች አሉ። በፌዴራሊዝም ጥሩ የሚሆነው ገና ከመጀመሪያው ሲመሰረት ነው። እንዴት ነው የሚመሰረተው የሚለው ነው። ኢትዮጵያ ውስጥ ከታሪካዊ አመጣጣችን ስናይ የብሔረሰቦች ችግር ነበረ። ሰው ይሄንን የብሔረሰቦች ችግር የሚፈታ ፌዴራሊዝምም መሆን አለበት። አንዱ ይህንንም ለዚህ ብቻ ተብሎ የሚመጣ ባይሆንም ይህንን የሚፈታ መሆን አለበት። ይህንን ለመፍታት የግድ ሰዎችን በቋንቋ ማደራጀትና በቋንቋ አጥር ወይም ደግሞ በብሔር ብሔረሰብ አጥር ዙሪያ ከፋፍለን ካስቀመጥናቸው ወደዛ ወደ ጭቅጭቁ የሚያጋድል እንጂ የሚፈታው አይደለም። አቶ ልደቱ አሁን እንዳሉት እንዴት ነው የምናቋቁመው? የፌዴራል ስርዓት ስንመሰረት ክልሎችን እንዴት እንመሰረታለን የሚለውን ጥያቄ ስንመልስ በእርግጥ የህዝቦችን ታሪካዊ መተሳሰር፣ ቋንቋን፣ የመሬት አቀማመጥን፣ የኢኮኖሚ መተሳሰርን፣ የመልማት ሀይልን የጂኦግራፊክ ዲስትሪቢሽን ኦፍ ሪሶርስስ እነዚህን ነገሮች ሁሉ ሌሎችም ተጨማሪ ነገሮችን ከግምት ውስጥ አስገብተን ክልሎችን ወይም ደግሞ እነዚህ ሪጂናል ስቴቶች የሚባሉትን መፍጠር አለብን። ግን ዋናው ቁም ነገር እነዚህን ነገሮች ሁሉ ስንፈጥር ህዝብ ተባብሮ የሚፈታቸው ህዝብ ተቀምጦ በህዝብ ስምምነት የሚደረጉ ነገሮች መሆን አለባቸው እንጂ ጥቂት ኤሊቶች ብቻ ከላይ ቁጭ ብለው ይሄ ይሁን ይሄ አይሁን ብለው የሚወስኑት ውሳኔ አይሆን መሆን የለበትም። የህዝብ ውሳኔ መሆን አለበት ብዬ አምናለሁ። ይህ አምስተኛው ዓለም አቀፍ የፌዴራሊዝም ጉባኤ የኢትዮጵያ አስተናጋጅ እንደመሆኗ ለመሆኑ የተለዩ አስተሳሰቦችን ለማስተናገድ ተሞክሯል? አቶ ልደቱ እዚህ ላይ የተለየ አስተሳሰብ ያላችሁ ሰዎች ጥሪ ተደርጎላችሁ ከሆነ ጥሪ መደረግ ተደርጓል፣ በተሳታፊነት ማለት ነው። በጽሁፍ አቅራቢነት አይደለም። በአቅራቢነትም የተለየ አስተሳሰብ ያላቸው ኃይሎች ቢጋበዙ ጥሩ ነበር ብዬ አምናለሁ። እንደ ፖለቲካ ኃይል እኛ ብንጋበዝ ጥሩ ነበር ብዬ አምናለሁ። የኢትዮጵያ ሕዝብም ደግሞ የቀረቡትን ሀሳቦች ከፕሮፓጋንዳ ነጻ በሆነ መልኩ እንዲያዳምጣቸው ቢደረግ ጥሩ ነበረ። አቶ ልደቱ አያሌው የኢዴፓ ፓርቲ ፕሬዚዳንትና በፌዴራሊዝም ከፍተኛ ሰፋ ያለ ጥናት ያደረጉት አቶ ኤፍሬም ማዴቦ ሁለታችሁም ለሰጣችሁን ማብራሪያ አመሰግናለሁ። አመሰግናለሁ። ከልብ ነው የማመሰግነው።